አባሪ በሚገኘው የጀርመን ትምህርት ቤት የአስፋልቱ ግራና ቀኝ የቆሙትን መኪኖች ብዛት ተመልክቶ በአካባቢው አንዳች ነገር እንዳለ ያመላክታል። ወደ ትምህርት ቤቱ ቅጥር ግቢ ሲዘልቁ በአንድ አዳራሽ ውስጥ በኢትዮጵያ የጀርመን አምባሳደር የዋኸን ስሚድን ጨምሮ በርካታ ጀርመናውያንና ኢትዮጵያውያን በትልቁ የኳስ ማሳያ ሰሌዳ አይናቸውን አፍጥጧል። ፊታቸውን በጀርመን ባንዲራ ቅብ ያስዋቡ ሕፃናት ጭምር ጨዋታውን በትኩረት ሲከታተሉት ነበር ያመሹት። ጀርመን አንድ ሰሜን አይርላንድ ዜሮ በሆነ ውጤት ጀርመን ማሸነፏን የሚያበስር ፊሽካ ተነፋም። አምባሳደር ዮአኪን ስሚድ ጨዋታው እንዴት ነበር አልኳቸው። እርግጥ ነው አሸንፈናል፣ ጀርመን አሸንፋለች። እኔ ግን ደስተኛ አይደለሁም። በርካታ ግብ መሆን የሚችሉ ኳሶችን አባክነናል። يبلطوا عتيت للمامطات يبلطوا ትምህርት ቤቱ ጨዋታው ሳይጀመር ታዳሚው ቅድመ ግምቱን እንዲሞላ አድርጎ ነበረም። የጀርመን ጠንካራ ቡድን በሰፊ የግብ ልዩነት ያሸንፋል የሚል የብዙዎች ግምት ነበረም። ግምቱ ቢለያይም ማሸነፉ እንዳስደስታቸው በርካታ ታዳሚዎች ገልጸውልናል። እንደ ገመትኩት ከሆነ አንድ ለዜሮ ጀርመን ያሸንፋል ብዬ ነበረ። እንዳሰብኩት ተሳክቶልኛል። በጣም ደስ ብሎኛል። ታደሰ ባላለሁኝ። በጣም ቆንጆ ነበረ ጨዋታው። ሁለት ለዜሮ ነበር የገመትኩት፣ በአጋጣሚ አንድ ለዜሮ አልቋል። ቆንጆ ነው። ማይ ኔም ኢዝ ዴቪድ እባላለሁ። የ15 ዓመት ልጅ ሲሆን የዚህ የጀርመን ትምህርት ቤት የዘጠነኛ ክፍል ተማሪ ነኝ። መቼም ጥሩ ነው፣ እኔ የጠበቅኩት ሌላ ቢሆንም ምንም አይልም። ጥሩ ነው፣ ጥሩ ነው። ሌላ ተጨማሪ አንድ ጎል ጠብቄ ነበር። ወጣት ራፌልና አቶ መቱማ ገመቹ የተባሉ የጀርመን ቡድን ደጋፊዎች በተጨማሪም ተከታዩን አስተያየት ሰጥቷል። አሪፍ ነበር፣ የገመጥኩት ሁለት ለባዶ ነበር፣ ግን ያው አንድ ለባዶ አልቋል። ኢትስ ኦኬ ግን ጀርመኖች ምን እንደሆነ አላቅም። ጥሩ አለበት ዛሬ። አዎ፣ እና በውጤቱ በጣም ደስ ብሎኛል። በርግጥ ከዚህ በላይ ነበር የሚጠበቀው ግን ምን ይደረጋል። እድል አልቀናቸው ብዙ ሚስ አደረጉ። እኔ ከዛ በላይ ነበር የጠበቅኩት። ኤኒዌይ አሸንፏል። ጥሩ ነው። ደስ ብሎኛል። እኔ አትሊስት ሁለት ለዜሮ እንደዛ ነበር የገመትኩት። በውጤቱ ደስተኛ ነኝ በማሸነፋቸው ብቻ። ደጋፊዎቹ በአጠቃላይ የጀርመን ቡድን ከዚህ የበለጠ መስራት አለበት የሚል አስተያየት ሰጥቷል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ